ፖለቲከኛ መሆን ትፈልጋለሽ ከጥያቄዎች አንዱ ነበረ መልሷም አያወብጤ ነው ከፈገግታ ጋር እንደዚህ ፕላን ይደረጋል እንዲ ፖለቲከኛ ሆናለሁ ብዬ አለም እንግዲህ ያው የልጄንም ሆነ ይሄንንም አብሮኛል ለማንኛውም እዚህ ለምኖረው ስራ መብታችን እንዲጠበቅ እፈልጋለሁ ምንም ጥያቄ የለውም እና የሚቻል ከሆነ ሁሌም መታገል አለብን ብዬ ነው የማምነው ለፖለቲከኝነት የሚያበቃ ከሆነ አላውቅም። ለፖለቲከኝነት በቃችም አልበቃች ለምትኖርበት ከተማ የውህደት ምክር ቤት አባልነት ለመወዳደር ያነሳሳት ለመብት መከበር የመታገል ፍላጎትና ቁርጠኛነቷ ነው። ለድል ያበቃት ደግሞ አበክራ መጣሯ፣ ብዙ መራጮችን ማሳመንና ማስተባበሯ ሀገር ኑረንበርግ ለሚኖሩ ኢትዮጵያውያን፣ ኤርትራውያን በጣም ነው ሁሉም ያገዙኝ። ምርጫ ወጥተው መርጠዋል። እነሱ ብቻ ሰዋል ሌሎች ዜጎችም አገዘውኛል። በጣም አምነውብኝ፣ ለመጀመሪያ ጊዜ ራሱ ምርጫ የመረጡ ሰዎች ብዙ አሉ። አንቺ ስለተወዳደርሽ ተብዬ እና በጣም በጣም በጣም ነው የማመሰግነው። ብዙዎቹ ኢትዮጵያውያን ጀርመናውያን ኑሮን ለማሸነፍ ከመፍጨርጨር አልፈው ለመብት መከበር በሚታገሉ ድርጅቶች፣ ተቋማት፣ ኮሚቴዎች ወይም ማህበራት ውስጥ አይሳተፉም። ምክንያታቸው ብዙ ነው። አንዱን ግን ይሉኝታ ትለዋለች። ቃል ኪዳን አይጠቅመምም ልክ እንዳልከው ነው። ከዚህ በፊትም ተናግረዋለሁኝ ብዙ ጊዜ አንሳተፍም። ኢትዮጵያውያን እውነት ለመናገር በጣም ታታሪነን ሰርተን ማድረግ እንፈልጋለን። ግን ይሉኝታም አለመሰለኝ ከባህላችን ጋር የተያያዘ ይሉኝታም ይኖራል ሰው ምን ይለናል አለ እና ሌላው ጋር ጀርመኑ ጋር አብሮ ተሳትፎ አይ ይሄ መብትም አለኝ የግዴታ ብቻሳ መብትም አለኝ፣ መብቴን ማስጠበቅ አለብኝ የሚለው ነገር ሌሎች አሳልፈን ሰተን የተውን ይመስለኛል። ያ መቀየር አለበት፣ አብረን መስራት አለብን። ምክር ቤቱ ኑረንበርግ የሚኖሩው የውጭ ዝርያ ያላቸው ሰዎች የጀርመንን ባህል ቋንቋም፣ ሕግና አስተሳሰብ እንዲያውቁ ይጥራል። በውጭ ዜጎች ላይ በደል በተለይ የዘረኝነት ጥቃትና አድሎ ከተፈጸመ ተበዳይ ፍትህ እንዲያገኝ የሚከታተል ክፍልም አለው። ዘረኝነትን የሚታገል ክፍል አለ። የሆነ ሰው ይህን እንደዚህ አይነት በደል ደርሶበት ቢመጣ እኔ እኔ እንደማክረኝ እንደገና ከዚህ የበለጠ ሊሰሩ የሚችሉ አካሎች ጋር ችግሩን አደርስለታለሁኝ። ማንኛውም የሚያስፈልገው እርዳታ ይሰጠዋል ማለት ነው። ያም ሆኖ ምክር ቤቱ የመሰብሰቢያም የስራ ቀንና ሰዓት የለውም። አባላቱም ከባለ ጉዳዮች ጋር የሚገናኙና የሚነጋገሩበት የተወሰነ ጊዜ ወይም ስፍራ የላቸውም። የትርፍ ጊዜ ስራ ነው። አብዛኛቻችን የሙሉ ጊዜ ስራ አለን። ከለን መደበኛ ስራ ላይ ተጨምሮ የምንሰራው ስራ ነው። መቼ መቼ ነው የምትሰሩት ማለት ነው? ይሄ ነው በዚህ ጊዜ ነው በዚህ ጊዜ ነው ለማለት ይከብዳል። ማንኛውም ሰው የቢሮ ሆምፔጅ ላይ ገብቶ እኛን ማግኘት የሚችልበት ስልክ ቁጥር፣ ኢሜይል፣ ሁሉ ነገር አለው። በማንኛውም ጊዜ ሊያገኘ እንዲችሉ ነው ነው የሚቀረው ግን ለምሳሌ አሁን አንቺን ለማግኘት አራት የአምስት የደውዬ ነው ለቃለ ለመጠየቅ እንኳን ወደፊትም እንዲህ ቢሮክራሲ ታበዣለች ማለት ነው? አላበዛም። አመራረጡም ወሰብሰብ ያለ ነው። አራት ቡድናት አሉ። በሁለተኛው ዓለም ጦርነት ወቅት ከጀርመን ተሰደው በቅርቡ የተመለሱ ጀርመናውያን ወይም ዝርያዎቻቸው ቡድን አንድ ይባላሉ። የአውሮጳ ህብረት አባል ሀገራት ተወላጆች ቡድን ሁለት፣ የተቀሩት አውሮጳውያን ቡድን ሶስት፣ እናም የተቀረው ዓለም ተወላጆች ቡድን አራት። ያው የሚገርመው የተለያዩ ሀገሮች ተብሎ የተሰየመው አራተኛው ቡድን ላይ አፍሪካ አንዳንድ ነው የታየው መጀመሪያ ማለት ነው ግን መጨረሻ ላይ ያው ስንመደብ እንዳያገሩ የተለያየ ነው የሚሆነው። ለምሳሌ ያለፍነው ነው ከዚህ ቡድን ውስጥ ያለፍ ነው እኔ የመጀመሪያ አብዛኛውን ድምጽ ያገኘሁት እኔ ኢትዮጵያ፣ ከዛ ሁለተኛ ካዛኪስታን፣ ሶስተኛ ኮንጎ ነው። ቃል ኪዳን ሮምበርግ ጀርመን መኖር ከጀመረች አስራ ሶስት አመቷ ነው።